ጥያቄ 31 የነቢዩን ሰለላሁ አለይሂ ወሰለም የተክለ ሰውነት መገለጫ ባህርያት ጥቂቱን ጥቀስ። መልስ፦ ረዥምም አጭርም ያልሆኑ በሰዎች መካከል መካከለኛ ቁመት የነበራቸው ነበሩ። የአላህ ሰለዋትና ሰላም ይስፈንባቸውና ነጭ ሆኖ ቅላት የጠጣ ፊት ነበራቸው ወፍራም ጺም፣ ሰፋፊ አይኖች፣ ተለቅ ያለ አፍ፣ ጸጉራቸው እጅግ የጠቆረ፣ ትከሻቸው የሰፋና ደስ የሚል ማዕዛ የነበራቸው ነበሩ። እንዲሁም ከዚህም ውጪ የመልካም ተክለ ሰውነት መገለጫ ባህሪያት ነበራቸው።